ከሦስት ዓመታት እጅግ አድካሚ ጥረትና ሦስት ሙከራዎች በኋላ በመጨረሻው ለአሳዳጊ ወላጅ የበቁ ዩናይትድ ስቴትስ ውስጥ የሚኖሩ ባልና ሚስት ናቸው። በአገሪቱ የተደነገጉትን የጉዲፈቻ አፈጻጸም የሚመራባቸውን ሕግጋት ተከትለው በደንቡ መሠረት የሚያሳድጉት ልጅ ፍለጋ ወደ አገራቸው የተጓዙት ባልና ሚስት ሕግን ማክበርና መከተል ብቻውን ህልማቸውን እውን ለማድረግ ቀላል አላደረገላቸውም። ለተደጋጋሚ አሳዛኝ አጋጣሚዎችና የመጭበርበር ሙከራዎች ጭምር ቢጋለጡም፣ ተስፋ ሳይቆርጡ ውጣውረድ ከበዛው ረጅም ጉዞና ያልታከተ ጥረት በኋላ በመጨረሻ የአንዲት የሁለት ዓመት ሕፃን አሳዳጊ ወላጆች የሚሆኑበትን አጋጣሚና ፈተናዎች ተሞክሯቸውን ለሌሎች በእኛ መንገድ ለሚሄዱ ትምህርት ቢሆን ሲሉ አካፍለውናል አቶ ሰለሞን ለማና ወይዘሪት ተፈራን አሉላ አንተ ነበርክ ያነጋገርካቸው ባለፈው ሳምንት የጀመርከው ፕሮግራም ነው እና ዳንተው ልመልሰው አመሰግናለሁ ሰለሞን ባለፈው ሳምንት በአጠቃላይ ከሶስት ሙከራዎቻቸው ካልተሳኩት ሁለቱ የአንዱን የመጀመሪያውን አሳዛኝ አጋጣሚ ጨምሮ ዛሬ እንደምናቀርብ ቃል ገብቼ ነበረ ዛሬ የመጨረሻው ፕሮግራማችን ወደዚያ ነ ወይዘሮ ስፋኒት ወደ አንቺ ልምጣ አንቺን ላስቀድም አቶ ሰለሞን ቀደም ብሎ እንደገለጸልን ከአንድም ሁለት ልጆችን በጉድፈቻ አምጥታችሁ ለማሳደግ የሚያስችል የቤተሰብ ውሳኔ ነው ያደረጋችሁት። ይሄን ውሳኔ ስታብላሉ፣ እዚህ ውሳኔ ላይ ስትደርሱ ሊገጥማችሁ የሚችሉት በከፊል ቀደም ብሎ የሰማናቸውን ችግሮች ጨምሮ ያልጠበቋቸኋቸውንም ፈተናዎች ከወዲሁ ለመቋቋም የሚያስችል የመንፈስ ጥንካሬ ለመላበስ ምን አይነት ዝግጅት አደረጋችሁ? በአንቺስ በኩል በዝግጅት ሂደት ውስጥ ለውሳኔው በዋናነት ተረዳኝ ምንድን ነው ትያለሽ? አሁን መጀመሪያ ላይ ይህንን ውሳኔ ስንወስን በጣም ከመወሰናችን በፊት ብዙ ጓደኞች በቅርብ በፋሚሊም በኩል ያለ እንደዚህ በዚህ ፕሮሰስ ኦሬዲ ያለፈ በአዳፕሽን ኦሬዲ አዳፕት ያደረጉ ጓደኞች ካንታክት አድርገን በወንድሞቻችን በእህቶቻችን ምክንያት አድርገን ይኖ ጠያየቅናቸው እና ብዙዎቹ ጥሩ እንትና የሰጡን አድርጉት፣ በጣም አበረታቱን እና አንደኛ እኔ በይበልጥ እንድ ዲሳይድ እንዳደርግ ያደረገኝ የጓደኛ ና እነዚህ የቅርብ ፋሚሊ ሰዎች ስላበረታቱን ከዛ ያው መጨረሻ ላይ እኔና ባለቤቴ ሰለሞን አወራንበት እና ያስፈራል። አንዳንድ ሰውም ያልተስማማ አለ። በኢትዮጵያ በኩል ብዙ ያልተለመደ ስለሆነ አሁን አሁን እንኳ እያደገ ነው። በፊት ግን በቃ አንዳንድ ሰው ስትጠይቀው ጥሩ እንትን አታገኝም፣ አያበረታታም ና መጨረሻ ላይ ወይዘሮ ስፋኒ ይሄ የቤተሰብ አካባቢ ምክክርን ይጠይቃል እንደገለችልን፣ የትኛው መንገድ ይሻላል የሚለው ወዳጅ ዘመድም በጉጉት እናንተ ላላችሁ የልጆች ፍቅር አጥብቆ መመኘትም አለና ፈጥኖ ሌላ አይነት አማራጭ አልመጣም። የሚታወቅ ሰው ቤተሰብ አካባቢ ያለ ልጅ የማሳደግ ምክር ወይም አስተያየትም አልመጣም። ያ ከአንዳንድ ቤተሰብ መሀል እንደሱ አይነት አስተያየት መጥቷል። ግን ሁለታችን መጀመሪያ ካደረግነው ከፋሚሊ ውጭ እንደምንፈልግ ተስማምተን ነው የጀመርነው ይህን ፕሮሰስ። ስለዚህ አስቸጋሪ አልነበረም፣ ለሁለታችን አስቸጋሪ አልነበረም። ያው ግን አንዳንድ ፋሚሊ ፈልጎ ነበረ በሱም ሳይድ፣ በኔም ሳይድ። ወደ አቶ ሰለሞን ከመመለሴ በፊት መረጃ የማሰባሰብ ትልቁ ኃላፊነት ተሰጥቶሽ እንደነበረ አቶ ሰለሞን ገልጠዋል። ቦታዎችን፣ አካባቢዎችን የምትሄዱባቸውን፣ ምን ማድረግ ይሻላል የሚለውን መረጃ ስትፈልጊ ሌሎችም ጉዲፈቻ ልጅ በማምጣት ሂደት ውስጥ የሚገጥሙ ፈተናዎችንም ቀድሞ የማየት ነገር ነበርና ያን መረጃ በምታሰባስቢው ጊዜ ያየሽው ኋላ የገጠማችሁ እንደው የምታስታውሽው ነገር አለ? ብዙ ዩቲዩብ እየገባው አይ ነበረ፣ እና ነጮች ኢትዮጵያ ውስጥ ያጋጠማቸውን ነገር በደንብ እዛ ላይ። ብዙ ጊዜ ሞክረው ሳይሳካላቸው ከጠበቁት በጣም ረጅም ጊዜ በላይ ስዶባቸው ተሳካ ብለው ላስት ምንት ላይ ይፈርሳል፣ ይፈርሳል። እሱ ነበረ በጣም ያስፈራ። ምክንያቱን ይናገራሉ። በአብዛኛው እንደሚፈርስበት ይታወቃል። እኛ በፕራይቬት ነው ያደረግነው በራሳችን እነሱ በኤጀንሲ ነው የሚሄዱት ና ብዙዎቹ ያው ልጆቹ አይ ቲንክ ለሌላ ይሰጡባቸዋል። እርግጠኛ አይደሉም የተለያየ ምክንያት ነው የሚሰጡት። አቶ ሰለሞን ወደ አንተ ልመለስ ነው። ቀደም ብለህ እንዳስረዳህን የግል ጥቅም ለማግኘት ሲሉ በአንድ በኩል ሕጻናቱን በገንዘብ መለወጥ ድረስ የሚሄዱ ሰዎች አሉ። በሌላ በኩል ደግሞ አሳዳጊ የሚሹ ቁጥራቸው እጅግ የበዙ ሕጻናት ባሉበት ሀገር በጉዲፈቻ ለማሳደግ የምትፈልጉትና የምትችሉት ልጅ የለም የሚል መልስ የሚሰጡ ማሳደጊያዎች ጭምር ገጥመዋቸዋል። ለረዥም ጊዜ ጥበቃና መግሏላትም ተዳርጋቸዋል። እስኪ በዋናነት የገጠሟችሁን ችግሮች ምንነት በዚህ ሰዓት ለሚከታተሉን አድማጮች ያጋሩ። በዋናነት የገጠሙን ችግሮች ሁለት ናቸው። አንደኛው ካለው አጠቃላይ ችግር ጋና በቂ ልጆቹን የሚደግፉ ነገሮች ወይም በቂ ድርጅት ስላልነበረን በቦታው አንድ ሁለት ሶስት ነገር ልጥቀስ። ከአጋጠሙን አንደኛም እንዳልኩት ልጆች ተይዘዋል አጥተናል ሲል ግራ ገብቶን ፕላን አድርገ ነው ከነበረው መስመር ወጣ ያለ እስቲን ሞክር ብለን ጀመርን። አይ የሆኑ የምናውቃቸው ሰዎች አሉ፣ ሊያገናኛቸው ይችላሉ ብለው ጠቆሙን። በሰው በሰው ነው እና ያን ሰውዬ በስልክ አነጋገር ነው፣ ስሙን ሰጠን፣ የሆነ ቦታ ቀጠረን እንደዚህ አይነት ልብስ ለብሼ እመጣለሁ እዛ ታገኙኛላችሁ ከዛ በኋላ ሁሉን ነገር እንነጋገራለን አለ እና እዛ ሄድን ልክ ስንገባ አውቆኗል መጣ መጥቶ አስቀድሞ በነገረን ስም ስንጠራው አይ እሱ የኔ ስም አደለም ብሎ ሌላ ስም ና ትንሽ ግራ ተጋባል የያዛችሁትን ዳኪመንት አሳዩኝ ሁሉ ነገር ተሟልቶ እንደሆነ አለ ነገሩ የሚያጠራጥር ነገር አቀራረቡና እናሳየው ያው እኛ ይሄን በት አላማ ልጅ አግኝቶ ፕሮሰሱን ለመጀመር ነው ብለን አሳየ። ነው አሁ ይሄ ሁሉ ነገር ተሟልቷል። አሁን በቃ የተወሰነ ገንዘብ ጠራና፣ ይሄን ከሰጣችሁኝ እኔ ከሀስ ከፐ ፕሮሰሱን በሙሉ አረግላችኋለሁ፣ ዶኪመንቱን ለእኔ ስጡኝ አለ። እንደሱማ አናደርግም፣ ከየት ነው ልጆቹን የምታመጣው? አይ ምንም እናንተ የሚያሳስባችሁ ነገር የለም ንገሩኝ፣ የምትፈልጉትን አይነት ልጅ አመጣለሁ አለ እና ሌላ ደግሞ ሶስተኛ ስም ሰጠን እና በዚህ ስም ነው የምታገኙ፣ ቁጥሬ እንደዚህ ነው ምናምን ሲል ሁኔታ በጣም አጠራጣሪ ስለሆነ በ ያንን ተው ነው ይሄ ነገር ሶፊም ኢንፎርሜሽን ስትሰበስብ ገና ከመሄዳችን በፊት ሌሎችም ሰዎች እዛ ሄዶ ፕሮሰስ ሲጀምሩም እንዳጋጠማቸው ያንን ነገርም አይተን ስለነበረ ይሄ ነገር ትክክለኛም አይመስልንም ከየትም ልጆቹ እንደሚያመጣ ሴት እናውቃለን እና ይሄን ነገር እንተው ብለን ተውን። ከዛ ያም ሄንበት መንገድ ወደ መጣንበት አላማ እንደገና መለሰን። እኛ የምንፈልገው በደንብ በመንግስት ትክክል በሆነ መንገድ ነው ብለን እንደዚህ በግል የሚሰሩትን ሰዎች ትተን የመንግስት ድርጅቶች ጋር ብቻ መሄድ ጀመርን። እና እነሱ ሁለት ናቸው የታወቁት፣ ክበበ ፀሐይና ቀጨኔ። ክበበ ፀሐይ ሄድን። እዛም ያው አንዳንድ ሰነድ የሚሟላ ነገር አለ። እነሱን በቀላሉ መሰራት ገባ ነገር አንዳንድ ጊዜ ረጅም ጊዜ ይፈጅበሃል። ያው የተለመደ አንዳንድ ቢሮክራሲ አለ እና ብዙ ትዕግስት ይጠይቃል። አሁን ሌላ ሰው ይህን ነገር ለማድረግ አላማቸውን ሳይስቱ በትዕግስት ሁሉን ነገር አንዳንድ ጊዜ ጠዋት ወጥተን ማታ ነው የምንገባው። በነገታው ስንሄድ በቃ እንደገና ነው እንደ አዲስ ምንጀምረው። ብቻ ያም ሆኖ ክበበ ፀሐይ ሄድን። ሁለት ነው የምንፈልገዋል። ሁለት ልጆች አገኘን እና እነዛን ሁለት ልጆች ስም ሰጥተን ፕሮሰሱን ጀመር ነው። አሁን ያው ውጣ አውረዱ ብዙ ጊዜ ይፈጃል። ልጆቹ ያሉበት ሁኔታ ያው ባላቸው ይንቀሳቀሳሉ። እዛ ያሉት ሰዎች በጣም ይሞክራሉ፣ ግን ንጽህናው በደንብ የተጠበቀ አይደለም እና ልጆቹ ይታመማሉ እና አንደኛው ልጅ ታመመ። እኛ ፕሮሰስ ላይ ነበርን፣ ገና ከፍርድ ቤት መልቀቂያ አላገኘንም ግን በተቻለ መጠን እየሄድን መንከባከብ ጀመርን። የሚያስፈልጉትን ነገር እየወሰደና በጣም ታመመ። ሲታመም አውጥተን ለማሳከም ጠየቅና አይቻልም ተባሉ። በፍርድ ቤት ጉዳዩ ስላላለቀ አውጥታችሁ ማሳከም አትችሉም አሉን። ያ ራሱ በጣም አስጨናቂ ነበረ። ያው ያለበትን ሁኔታ ስላወቅን አውጥተን ብናሳክመው የተሻለ ክብካቤ እንደሚያገኝ ማድረግ እየተቻለ ለምንድን ነው መጨረሻ ላይ ግን ልጁ መጥፎ ደረጃ ላይ እየደረሰ ሲመጣ ፈቀዱልን። ህጻናት ሆስፒታል አስገብተን ሶስት ነው አራት ቀን ስናስተምመው ከቀየም በኋላ አረፍ። ህክምናው ዘግይቶ ነበር ማለት ይቻላል። ማረፉም አይቀርም ሊሆን ይችላል አይታወቅም። ግን እነሱም ደግሞ በህጉ ለመስራት ነው። በህጉ ከተሄደ ፍርድ ቤት አላጸደቀልንም። ማያጽድቅበት ምክንያት ሊኖር ይችል ይሆናል በማለት ነው። ህጉን በመከተል ነው። ግን ልጃችን ነው ብለን ኦልሬዲ እኛ ወስነናል። ያው በጣም ሲታመም ወስደን አሳከም ነው። እንደ አጋጣሚ እየታከመ ያለ የሚያስፈልገው ነገር እየተደረገለት፣ አረ ከአብራካችን የወጣም ባይሆን በጣም አዘንን። እዛ የሚደግፉን የነበሩት ቤተሰቦች በሙሉ በጣም ነው በጣም ነው ያዘ። የመጀመሪያ አሳዛኝ አጋጣሚ፣ አሳዛኝ አጋጣሚ፣ ሁሉ ነገር ሴቷ ልጅ ላይ አደረግን ማለት ነው። ይህንበት ያጋጠመን ነገር በጣም አስከፊ ነገር ነው። እነሱም በጣም አዘኑ። ለልጅቷ በኩል ሁሉ ተባበራቸዋለን ብለው በተሻለ ሁኔታ ተባበሩ። ፕሮሰስ ሙሉ ለሙሉ ሳይጠናቀቅ ልጅቷን የማውጣት እድል አጋጠመን። አሁን እኛ መምጫችን ጊዜ ደረሰ። እንደሚንታይም ፕሮሰሱን የተከታተልም ትልቅ ቴዎኬል ሆና እሷ ጉዳዩን ተከታተለችልም። ያንን ይሄንበትን በማስታወስ ልጅቷን ዘመድ ቤት አስቀምጠን ማሳደግ ጀመርን። ወደ ታሪኩ አጋማሽ የወሰደን ገለጣ ነበር የተከታተላችሁት፣ አድማጮች ባለፈው ሳምንት እንደተከታተል ነው አቶ ሰለሞን ለማና ወይዘሮ ሶፋን የተፈራ ሁለተኛው ሙከራቸው ለሌላ ያልተሳካ አጋጣሚ እንደዳረጋቸው ወላጅ ያላትን ሕፃን ወላጅ እንደሌላት አድርገው ሊሰጧቸው የተደረገውን ጥረት ባለመቀበል ሌላ ፍለጋ እንደ አዲስ ለሶስተኛ ጊዜ ጀምረው በመጨረሻው ተሳክቶላቸው የአንዲት ዓመት ሕፃን ይዘው መመለሳቸውን ያለፉበትን መንገድ ሌሎች ቢማሩበት ሲሉ አጫውተውናል። አቶ ሰለሞን ለማ ወይዘሮ ሶፋኔ ተፈራ ኢትዮጵያ ሄዳችሁ የደከማችሁበትን በፈተና የሚታዩና ሌሎችም ከዚህ ትምህርት እንዲቀስሙ ምናልባትም እንዳይገጥማቸው በሚል ያካፈላችሁንን ጨምሮ ለጊዜያችሁ አመሰግናለሁ። ጊዜ ውስጥ ነኝ። እናመሰግናለሁ። ጊዜ ውስጥ